በአካፕልኮ ሜክሲኮ ግሪል ኤንድ ባር አንድ ደንበኛ ስልክ ደውለው ምግብ እንዳዘዙ የዶሮ ስጋ ተጠባብሶ ባሪዮት የተሰኘው የሜክሲኮ ምግብ መዘገጃጀት ተጀመረ። በጥቂት ደቂቃዎች ውስጥ ዝግጁ ሆኖ ከዴሊቨር አዲስ ምግቡን የሚያደርሰውን ሞተር ብስክሌተኛ እየተጠባበቁ ነው። አልቆ የተዘጋጀ ምግብን ከደንበኞች በራፍ የሚያደርሰው ዴሊቨር አዲስ የተሰኘ አገልግሎት አቅራቢ የተጀመረው በዩናይትድ ስቴትስ ተወልዶ ባደገው ኢትዮጵያዊ ፈለገ ጸጋይ ነው። ከሶስት ዓመታት በፊት ወደ ኢትዮጵያ ከመጣው በኋላ በአካባቢ ያሉት የምግብ ቤቶች ሰለቹኝ። አምሽቼ ወደ ቤቴ ስገባ በኢንተርኔት ምግብ ማዘዝ ፈልገን ነበር። ባለፈው መጋቢት ወር እንዴት ሊሰራ እንደሚችል መሞከር ጀመርኩ። በፍጥነት ድረገጽ ሰርቼ የተወሰኑ ምግብ ቤቶችን በማነጋገር ሞተር ብስክሌት ከተከራየው በኋላ ሰላሳ የሚሆኑ ጓደኞቼ እንዲጠቀሙበት አደረግኩ። ሰነፍ መሆን ነበር የፈለግኩት፣ ማታ ምግብ ከማብሰል ይልቅ እንዲህ ለማዘዝ። ምላሹ ግን በጣም የከፋ ሆነና በሕይወቴ በስራ ብዛት የተወጠርኩበት ጊዜ ሆነ። ከመጋቢት ጀምሮ ያለምንም አድራሻ 1500ኛ ትዕዛዝ ላይ ደርሰናል። አዲስ አበባ በአግባቡ የተቀየሰ የጎዳና አድራሻ የላትም። አብዛኞቹም የጎዳናውን ስያሜ የሚያመለክት ምልክት የላቸውም። በፖስታ የሚላኩ መልእክቶችም በቀጥታ የሚያመሩት ወደ ፖስታ ቤት ነው። በከተማዋ የሚገኝ አንድ ህንፃን ለማግኘት በአካባቢው የሚገኙ ምልክቶችን በመጠቀም ግራጋቢ ፍለጋ ማካሄድን ይሻል። ብዙዎቹ በርካታ ስያሜ ያላቸው ናቸው። አብዛኛው ምግብ በቤት የሚዘጋጅ በመሆኑ እንዲህ አይነቱ የምዕራባውያን አገልግሎት የተለመደ አይደለም። ብዙ ሰዎች ገቢያቸው አነስተኛ በመሆኑ ጊዜ ቆጣቢ የሆነውን ይህን አገልግሎት የመጠቀም ፍላጎታቸው አናሳ ነው። ይሁንና አዲስ አበቤዎች ዘመናዊ አኗኗር በመላመዳቸውና የ26 ዓመቷን ሽሚ ንጉሴን የመሳሰሉ በውጭ ሀገራት ሲኖሩ የነበሩ በርካታ ኢትዮጵያውያን ወደ አገር ቤት መመለስን በመምረጣቸው ተቀባይነት እያገኘ ነው። ከአንድ ዓመት በፊት ከዩናይትድ ስቴትስ ከመጣው ጀምሮ ምግብ ለማምጣት የኮንትራት ታክሲዎችን እጠቀም ነበር። ምግብ ቤቱን ሊያውቁት ካልቻሉ አራሻውን መናገር ይኖርብኛል። ስራ ከበዛባቸው ደግሞ ከነ ጭራሹ ምግቡም አይገኝም። ወደ ኢትዮጵያ መመለስ በጣም ጥሩ ቢሆንም እንጀራ ብቻ ልመገብ አልችልም። የታይላንድ ወይም የጃፓን ምግብ ልፈልግ እችላለሁ። በዚህ ደረጃ አዲስ አበባ እኛ በታክሲ አሽከርካሪዎች የጀመርነውን አይነት የራሷን የበሰለ ምግብ አቅራቢ ትሻለች። ዴሊቨር አዲስ አሁን ተንቀሳቃሽ ስልክና የአቅጣጫ ጠቋሚ ሶፍትዌር የሚጠቀሙ በአራት የሞተር ብስክሌት አሽከርካሪዎች ከተመረጡ አስራ ሁለት አጋር ምግብ ቤቶች ጋር አብሮ ይሰራል ከምግብ ቤቱ በአራት ኪሎ ሜትር ርቀት ላይ ለሚገኙ ደንበኞች 60 ብር የሚያስከፍል ሲሆን ርቀቱ ከጨመረ ክፍያው 75 ብር ይደርሳል። ከዩናይትድ ስቴትስ ከአንድ ዓመት በፊት የተመለሰው አቤል ወንደሰን የሜክሲኮ ግሪልንድ ባር ባለቤት ነው። ፈለገ ከዝርዝር ውስጥ ለመካተት ፈቃደኝነታችንን ስጠይቅ በፍጥነት ነበር እሺ ያልነው። ከጥቂት ቀናት በኋላ ትዕዛዞች መምጣት ጀመሩ። ይህ በየሳምንቱ በርካታ ምግቦችን በመሸጥ ተወዳዳሪነታችንን ያሳድጋል። አዲስ አበባ እንዲህ አይነት የበሰለ ምግብ አቅራቢ ቢያስፈልጋትም ስራው ቀላል አይደለም። አቤል የከተማዋ ውስብስብ የመንገድ አጠቃቀም አንድ ችግር መሆኑን ይናገራል። ትኩስ ምግብ ሳይበርድ ለደንበኛው ማድረስና አመኔታ ማግኘትም አስፈላጊ መሆኑን ጠቁሟል። ቢሆንም ስኬታማ ሊሆን እንደሚችል እምነት አለው። ዴልቨር አዲስ በርከት ያሉ ደንበኞች ለማግኘት ራሱን እያስተዋወቀ ነው። ለፈለገ ጸጋዬና ኩባንያው ዴልቨር አዲስ የጀመሩት ሥራ ዓላማ ገንዘብ ብቻ አይደለም። ኢንፎርሜሽን ቴክኖሎጂን በመጠቀም እድሎችን መፍጠር ዋነኛ ትኩረታቸው ነው። ማንም ሰው በዚህ ደረጃ ሞክሮት አያውቅም፣ ምክንያቱም በጣም አስቸጋሪ በመሆኑ ነው። ዓላማዬ ትርፍ ብቻ ቢሆን ኖሮ በዩናይትድ ስቴትስ በቆየሁ ነበር። ልጅ ሆኜ በ200 ዓ ም ወደ ኢትዮጵያ በመጣሁበት ወቅት እንደ እኔ ለኢንፎርሜሽን ቴክኖሎጂ ልዩ ፍላጎት ያደረባቸው ሰዎች ተዋውቄ ነበረ። የዛን ጊዜ አንድ ቀን ተመልሼ በመምጣት እድሉን ለመፍጠር ለራሴ ቃል ገብቼ ነበረ። ይኸው እያደረግኩት ነው። የደሊቨር አዲስ ደንበኞች የከተማዋን ውስብስብ ችግሮች ባይዘነጉም ጅማሮውን አድንቀዋል። የሚገጥሙትን እንቅፋቶች ተቋቁሞ ስኬታማ ሊሆን እንደሚችልም ተስፋ አላቸው።